አውሮፓና ጀርመን የምዕራብ ጀርመኖቹን ፌዴራዊ ክፍላተ ሀገር ራይንላንድ ፋልስንና ኖርድ ራይን ቬስትፋለንን ከዛሬ 12 ቀናት በፊት ያጠቃው የጎርፍ አደጋ በህይወትም በንብረትም ላይ ያደረሰው ጉዳት በሀገሪቱ የመቶ ዓመት ታሪክ ታይቶ የማይታወቅ ነው ተብሏል። ከሁለት ቀናት ከባድ ዝናብ በኋላ የተከተለው ጎርፍ የገደላቸው ሰዎች ብዛት አሁን ወደ አንድ መቶ ሰማንያ ተጠግቷል። በአደጋው መንገዶች፣ ድልድዮች፣ የባቡር ሀዲዶች እንዳልነበሩ ሆነዋል። የኤሌክትሪክ፣ የኢንተርኔት እና የመደበኛ ስልክ አገልግሎቶችም ተቋርጠዋል። በአንዳንድ አካባቢዎች እነዚህ አገልግሎቶች ቀስ በቀስ ቢጀምሩም እስካሁን መንገድ የተዘጋባቸው የኤሌክትሪክም ሆነ የኢንተርኔት አገልግሎት ያልተቀጠለላቸው መንደሮች ብዙ ናቸው። ራይንላንድ ፋልስ በተባለው የጀርመን ፌዴራዊ ክፍለ ሀገር ውስጥ የሚገኘው የአርቫይለር ወረዳ ራዲዮ ጣቢያችን ካለበት ከቦን ከተማ በቅርብ ርቀት ላይ ነው የሚገኘው። አር የተባለው ወንዝ የሚገኝበት ይህ ወረዳ ጎርፉ ክፉኛ ካጠቃቸው አካባቢዎች አንዱ ነው። አደጋው በደረሰበት ረቡዕ ሐምሌ 8 ቀን ሌሊት ለሐሙስ አጥቢያ በወረዳው በሚገኘው የአር ሸለቆ ብቻ 132 ሰዎች ሞተዋል። የ66 ዓመቱ ቮልፍጋንግ ህስተ የአርቫይለር ነዋሪ ናቸው። እንደ ሌሎቹ የወረዳዋ ነዋሪዎች ጎርፍ እንደሚመጣ ሰምተዋል። ምን ያህል ከባድ እንደነበረ ግን የነገራቸው የለም። ገበያ ላይ በቀላሉ የማይገኙ ጥንታዊ መጻሕፍት በመሸጥ የሚተዳደሩት ውስተ በመጀመሪያ አር ወንዝ አቅራቢያ ለሚገኙ ነዋሪዎች በድምፅ ማጉሊያ የተላለፈውን ጠንከር ያለውን የመጀመሪያውን ማስጠንቀቂያ ሰምተዋል። ሰዎች አካባቢውን ለቀው እንዲወጡ አሊያም ፎቅ ቤቶች ካሏቸው ወደ ላይኛው የቤታቸው ክፍል እንዲወጡ የሚያሳስብ ነበረ ማስጠንቀቂያው። በመጀመሪያ የሳት አደጋ ብርጌድ ወደኛ መጥቶ ከወንዙ 50 ኪሎ ሜትር ርቀት ላይ የምትገኙ በሙሉ ባካችሁ ቤታችሁን ለቃችሁ ውጡ፣ አሊያም ወደ ላይኛው የቤታችሁ ክፍል ተዘወሩ ሲል ተናገረ። ከደቂቃ በኋላ ደግሞ ባልሳሳት አጭር የአደጋ ማስጠንቀቂያ ድምፅ ተሰማ። የቤተ ክርስቲያን ደውሎችም በጥቂቱ ተደወሉ። ከዚያ በኋላ አበቃ። የሞት ዝምታ ነበር። ልክ እንዳስፈሪ ፊልም ነበር። ማስጠንቀቂያው የተነገረው ከምሽቱ ሁለት ሰዓት ላይ ነበረ። ሁስተ ምድር ቤት ያስቀመጡትን መኪናቸውን ፈጥነው አውጥተው መንገድ ላይ ሲያቆሙ ውሃው ጉልበታቸው ድረስ ነበረ። ከአምስት ደቂቃ በኋላ ቤታቸው ተመልሰው ወደ ውጭ ሲመለከቱ እንዲያ ተሯሩጠው ያወጡት መኪናቸው ተንሳፎ ውሃው ሲወስደው አዩ። የጥንታዊ መጽሐፍት መሸጫ መደብራቸው በውሃው በመጥለቅለቁ መጽሐፍቱ እንዳልነበሩ ሆኑ። እሳቸው እንደሚገምቱት የደረሰባቸው ኪሳራ ከ200 ሺህ ዩሮ ወይም ከ235 ሺህ ዶላር በላይ ነው። ሁስተ እንዳሉት የማስጠንቀቂያው ጊዜ እጅግ በጣም አጭር ነበረ። እስካሁን በጀርመንና በጎረቤት ቤልጂየም ጎርፍ የገደላቸው ሰዎች ቁጥር ከ210 በልጧል። አሁንም 150 ሰዎች የት እንደደረሱ አይታወቅም። የደረሰው የኢኮኖሚ ኪሳራ በቢሊዮኖች ዩሮ የሚቆጠር ነው። የቅድመ ማስጠንቀቂያ ስርዓቱ ለምን አልሰራም? የሚለው ጥያቄ ብዙዎች የሚያነሱት ነው። በአንዳንድ አካባቢዎች ኤሌክትሪክ በመቋረጡ የማስጠንቀቂያው ደውል መስራት አልቻለም። በሌሎች አካባቢዎች ደግሞ የማስጠንቀቂያ ድምፅ የለም። በዚህም ምክንያት በጎ ፈቃደኞች ከቤት ቤት እየዞሩ ሰው ማድረግ ያለበትን ሲናገሩ ነበረ። ሁስተ እንደሚሉት የጎርፉን ፍጥነት መገመት የቻሉ ጥቂቶች ብቻ ናቸው። በተግባር እንደታየው ይላሉ ውስተ ክፍለ ሀገሩ ማድረግ የነበረበትን በሰዓቱ አላደረገም። የጀርመን ባለስልጣናት ከአውሮጳ የጎርፍ ማሳወቂያ ስርዓት ማስጠንቀቂያ ደርሷቸዋል። ይህን መረጃም ባለስልጣናቱ ባሉት መስመሮች በማስተላለፋቸው የእሳት አደጋ ሰራተኞች እንዲሁም ስማርትፎናቸው ላይ የአደጋ ማስጠንቀቂያ መተግበሪያ የጫኑ በተጠንቀቅ ሲጠባበቁ ነበረ። ሆኖም እነዚህ መተግበሪያዎች በስፋት ጥቅም ላይ አለመዋላቸው ለችግሩ ተጨማሪ አስተዋጽኦ ማድረጉ ይታመናል። በጎርፍ ከመወሰድ ተርፈው በአፈር ደለልና በውሃ የተሞሉ ቤቶች እየጸዱ ባሉበት በአሁኑ ጊዜ የጉዳቱ መጠን ግልጽ እየሆነ ነው። አንዳንዶቹ ምንም አልተረፋቸውም። ሁሉንም በእጃችን ነበር የሰራ ነው። ሁሉም ሄደ። በጀርመን ለአደጋ ጊዜ ማስጠንቀቂያ የተዘጋጁ ስርዓቶች በሙሉ ባለፈው ሰሞኑ ጎርፍ አለመስራታቸው ንዴቱን አባብሷል። የአደጋ መከላከያ አስተባባሪ ቶማስ ሊንትስ ሰዎቹ ቢበሳጩ ምክንያት አላቸው ይላሉ። ንዴቱን እረዳለሁ፣ እንዴ የተጋጋለው ስሜትም ይገባኛል። ሰዎች እዚህ ህይወታቸው ተበላሽቶ ነው የሚያዩት። አንዳንዶቹ ዘመዶቻቸው ሞተውባቸዋል፣ ብዙዎች ሞተዋል። ንዴቱን በደንብ በደንብ እረደዋለሁ። በሌላ በኩል እንደገና ደግሜ እናገራለሁ፣ ይህ ማንም አስቀድሞ ሊተነበየው የሚችል አልነበረም። ውሃው ለማንም በሚያስቸግር ሁኔታ በፍጥነት ነበር ወደ ላይ ከፍ ያለው። የውሃው መጠን መለኪያዎቹም አንድ ደረጃ ላይ ሲደርሱ መስራት አቆሙ። እነሱ ለዚህ አይነት ሁኔታ የተሰሩ አይደሉም፣ አልተሰሩም ነበር። ማንም ይህን አስቀድሞ ሊያውቅ አይችልም ነበር። የአሁኑ ውሃ መጠን ባለፈው ጎርፍ ከነበረው በሁለት እጥፍ ከፍ ያለ ወይም ከዚያ በላይ ነበር። 294 አካባቢያዊና 107 የማዘጋጃ ቤቶች አስተዳደሮች በሚገኙባት በጀርመን የአደጋ ማስጠንቀቂያ ስርዓቱ ያለ አንዳች ችግር እንደሚሰራ የፌዴራል ጀርመን የአደጋ መከላከያ ድርጅት በጀርመንኛው ምህጻር ቤካካ ኃላፊ አርሚን ሹስተርም ተናግረዋል። ሆኖም በትክክል አደጋው ሊደርስ የሚችልበትን ቦታ ለይቶ ማወቅ እንደማይቻል ነው ያስረዱት። አጠቃላይ የማስጠንቀቂያ ስርዓታችን ሙሉ ለሙሉ ይሰራል። በሐሙስና በቅዳሜ መካከል መቶ ሃምሳ ያህል የማስጠንቀቂያ መልእክቶችን አስተላልፈናል። አሰራሩ እንዴት ነው? የጀርመን የአየር ንብረት ትንበያ መስሪያ ቤት ትንበያውን ያሳውቃል። ቀደም ባሉት ቀናት የነበረው ትንበያ ጥሩ ነበር። እርግጥ ነው ይህ ይደርሳል ብሎ የትኛውን ቦታ በተለይ እንደሚያጠቃ በምን ያህል መጠንና እስከምን ድረስ ሊመታው እንደሚችል በትክክል ማወቅ አይቻልም። ም ሹስተር እንደሚሉት የጎርፉን አደጋ የተመለከተ መረጃ ወደ ጎርፍ መከታተያ እና መቆጣጠሪያ ማዕከላት ደርሷል። ማስጠንቀቂያው በማስጠንቀቂያ መተግበሪያዎችም ተሰራጭቷል። መረጃው ወደ ጎርፍ መከታተያ ማዕከላት ይተላለፋል፣ እነሱም ያስጠነቅቃሉ። ይህም ጥሩ ነበር። ከዚያ መረጃው ለወረዳ ባለስልጣናት ይተላለፋል፣ እነሱም በመቆጣጠሪያ ማዕከሎቻቸው አማካኝነት የማስጠንቀቂያ ማስተላለፊያው ስርዓት መረጃዎችን ማግኘት ይችላሉ። ይህንንም አድርገዋል። ከዚያም ለመገናኛ ብዙኃን መቶ ሀምሳ ጊዜ መረጃ ተሰራጭቷል በማስጠንቀቂያ መተግበሪያ ሚዲያዎችም ተበትኗል። ይሁንና ነገሮች መስራት እንደነበረባቸው ሊሰሩ አለመቻላቸውን ነው ኃላፊው ሹስተር ያስረዱት። መስሪያ ቤታቸው ከሁለተኛው የዓለም ጦርነት በኋላ ምን ያህል የማስጠንቀቂያ ደውሎች እንደተነሱ ለማወቅ እየሞከረ ነው። ለወደፊቱም ዜጎች የአደጋ ማስጠንቀቂያ በእጅ ስልካቸው እንዲደርሳቸው የማድረግ እቅድ መያዙንም ተናግረዋል። የጀርመን የሀገር ውስጥ ጉዳይ ሚኒስትር ሀርስት ዜሆፈር ትናንት ለጋዜጠኞች በሰጡት መግለጫ ማስጠንቀቂያው ለዜጎች እንዲደርስ መወሰናቸውን ተናግረዋል። ዜሆፈር እንዳሉት ወደፊት ሊደርሱ የሚችሉ መሰል አደጋዎችን ለመከላከል ያሉትን አማራጮች በሙሉ መጠቀም አስፈላጊ ሆኖ ተገኝቷል። ተግባራዊ ሊሆኑ የሚችሉ ሁሉንም አስፈላጊ የመረጃ ማስተላለፊያና የማስጠንቀቂያ ስርዓቶች፣ ኒናአፕ ኤስኤምኤስ የማስጠንቀቂያ ደውሎች፣ ራዲዮና ቴሌቪዥን፣ በየመንደሩ የሚገኙ በጎ ፈቃደኞች፣ የእሳት አደጋ ሰራተኞች፣ ፖሊሶች ሊጠቀሙባቸው የሚችሉ መረጃዎች ጥቅም ላይ እንዲውሉ ደግሜ አጽንኦት መስጠት እፈልጋለሁ። አድማጮች፣ በጀርመን የጎርፍ አደጋ እና በአወዛጋቢው የጀርመን የአደጋ ማስጠንቀቂያ ስርዓት ላይ ያተኮረው የዛሬው ዝግጅታችን የስካሁኑ ነበረ። ሂሩት መለሰ ነኝ። ሳምንት፣ በሌላ ቅንብር እንጠብቃችኋለን። እስከዚያው ደህና ቆዩን።